ኤስቢኤስ ሬዲዮ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የጤና ባለሙያዎች የቪክቶሪያ ኮቪድ-19 ወረርሽኝ ጫፍ ላይ ደርሷል የሚል ተስፋ ሳድረዋል። ኩዊንስላንድ ወሰኖቿን ለመዝጋት ተሰናድታለች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አውስትሬሊያ ባለፉት 24 ሰዓታት ውስጥ 549 አዲስ በኮቪድ-19 በማስመዝገብ የራሷን ሬኮርድ ሰብራለች። ቪክቶሪያ የስድስት ሰዎችን ሕይወት ያጣች እና 532 ሰዎች በቫይረሱ የተጠቆባት ሲሆን፣ ኒው ሳውዝ ዌልስ 17 ሰዎች በቫይረሱ ተይዞባታል። የቪክቶሪያ የአረጋውያን መጦሪያ ግብረ ምላሽ ማዕከል ዛሬ ስራውን በጀመረበት እለት ምክትል የሕክምና ኃላፊ ማይክል ኪድ ከአረጋውያን መጦሪያዎች ውስጥ እየተከሰተ ያለው ቫይረስ ያሳሰባቸው መሆኑን ገልጠዋል። ከወረሃ ኤፕሪል ጀምሮ በቫይረሱ ቪክቶሪያ ውስጥ ከተያዙት ውስጥ አምስት ፐርሰንቱ አረጋውያን፣ አራት ፐርሰንቱ የጤና ሠራተኞች ናቸው። ፕሮፌሰር ኪድ የአውስትሬሊያ የሬኮርድ አሃዝ አሳሳቢ መሆኑን ሲያመላክቱ ባለፉት 24 ሰዓታት ውስጥ ሕይወታቸው ያለፈው ሰዎች ዕድሜያቸው ከ50ዎቹ እስከ ዘጠናዎቹ ያለ ነው። ዛሬ የተመለከትነውን ቁጥር ስናስብ ኮቪድ-19 በአሳዛኝ መልኩ በመጪዎቹ ቀናት የበርካታ ሰዎች ሕይወቶቹን ይቀጥፋል ብለዋል። ይህ በእንዲህ እንዳለም የኮቪድ-19 ሞዴል ቪክቶሪያ ውስጥ የወረርሽኙ ተዛማችነት ጫፍ ላይ መድረሱን አመልክቷል። የቪክቶሪያ የጤና ኃላፊ ፕሮፌሰር ሳተን የቫይረሱ የማኅበረሰብ ተጋቦት ቢያሽቆለቁል እንኳ በአረጋውያን መጦሪያዎች ውስጥ ሊስፋፋ እንደሚችል ጠቁመዋል። በሌላም በኩል ቤተሰቦቻቸው በአረጋውያን መጦሪያ ውስጥ የሚገኙ የቤተሰብ አባላት ተጠዋሪዎቹ ካሉባቸው መጠወሪያ ቤቶች ወደ ሌላ ስፍራ እንዲቀየሩ ጥያቄዎችን እያቀረቡ ነው። ኩዊንስላንድ የቫይረሱ መስፋፋት ለከፍተኛ ተጋላጭነት የሚዳርጋት ከሆነ ወሰኖቿን ዳግም ለመዝጋት እያስጠነቀቀች ትገኛለች። ከዛሬ ዕለተ ሰኞ ጀምሮ ከሲድኒ ፌርፊልድ ሊቨርፑል እና ካምብልታውን እንዲሁም ድፍን ቪክቶሪያ በኩዊንስላንድ የቫይረስ ተዛማች መነሻ ባህር መዝገብ ውስጥ ሰፍረዋል። የኩዊንስላንድ ፕሪምየር አኔስቴዥያ ፓላሼ የጤና ኃላፊ ጃኔት ያንግን የጤና ምክር ተከትለው ወሰናቸውን ለመዝጋት ጉዳዩ ከጠረጴዛቸው ላይ መኖሩን አስታውቀዋል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የጤና ባለሙያዎች የቪክቶሪያ ኮቪድ-19 ወረርሽኝ ጫፍ ላይ ደርሷል የሚል ተስፋ ሳድረዋል። ኩዊንስላንድ ወሰኖቿን ለመዝጋት ተሰናድታለች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።